የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡ ሕዳር 5 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባትና ጤና ይስጥልኝ ቆንጆ ይታየ ነኝ። የትግራይ ክልል ሕዝብና መንግሥት የሕግ ልዕልና እንዲሰፍን አበርትተው ይሠራሉ ሲል የክልሉ መንግሥት መግለጫ አውጥቷል። በሙስና ተጠርጥረው የታሰሩ ሰዎች ጉዳይም አነጋጋሪ የሆነ ነው። ይህን በሙሉ የሚያሳየው ትልቁ ስዕል የህግ የበላይነት ለማስፈን ሙስና ለመታገል፣ ስርዓት ለመገንባት፣ ለውጡ ሂደቱ ለማስደገፍ የሚሉ ቃላቶችን ጋጋታ መፍጠር፣ ዋነኛው ይዘቱ ግን ፖለቲካው ትግል ነው። ፖለቲካው ትግል ደግሞ አንድ ብሔር ያነጣጠረ ነው። አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂ ጥናቶች ትምህርት ክፍል መምህር ናቸው። ወንጀል ሲፈጸም አልፎ አልፎ ወደ ዘር ወደ ብሔር የሚወስዱ አሳሰቦች ተመለከቶች አሉ። ወንጀልኛ የማንም ብሔር ተወካይ አይደለም። በተቻለ መጠን ወንጀልን እና ፖለቲካውንም መለያየት ይኖርብናል። እኛ በብሔሩ ወይ ደግሞ በፖለቲካ አመለካከቱ ወይ ደግሞ በሌላ ስብዕና አይደለም በወንጀሉ ብቻ ነው ሰዎች ላይ ምርመራ ማጣራት የተደረገው። አቶ ብርሃኑ ጸጋዬ ናቸው፣ እኚኛው ፌዴራል ጠቅላይ አቃቤ ሕግ ናቸው። በአብይ ርዕስ ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ዛሬ ከቀትር በኋላ ፍርድ ቤት የቀረቡት የብረታብረት እና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዲሬክተር ጀኔራል ክንፈ ዳኘው መንግስት ጠበቃ እንዲያቆምላቸው ጠየቁ። ፍርድ ቤቱም ሌሎችን ተጠርጣሪዎች ካነጋገረ በኋላ አብዛኛዎቹን ለነገ እንዲቀርቡ ትዕዛዝ ሰጥቷል። መለስካቸው አምሀ ዝርዝሩን ይዟል። ትናንት ሰሜን ምዕራብ ኢትዮጵያ ሁመራ አካባቢ መያዛቸው የተነገረው የብረታ ብረትና ኢንጂነሪንግ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው ዛሬ ከቀትር በኋላ ፍርድ ቤት ቀርበዋል። አብረቸው የቀረቡት ተጠርጣሪዎች አቶ ኢሳያስ ዳኘው አባ ሀብተ ማርያም ሀብተ ሚካኤል የሀገር ውስጥ ደህንነት ኃላፊ የነበሩት የአቶ ያሬድ ዘሪሁን የንስሐ አባት አቶ አሸናፊ ታደለ፣ የካህኑ ረዳት ትዕግስት ታደሰ፣ ፍጹም የሸጠላ፣ ቸርነት ጌታነህ፣ ረዳት ኢንስፔክተር ኪዳን ያሰፋና አቶ ሳሙኤል ገቢሳ የተባሉ መሆናቸውን በችሎት ተዘርዝረዋል። ሜጀር ጀነራል ክንፈ ዳኘው ደሞዛቸው አራት ሺህ ብር ብቻ በመሆኑ በግላቸው ጠበቃ ሊያቆሙ እንደማይችሉ ለፍርድ ቤቱ አስታውቀው መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። ይህንንም ለችሎቱ በመሐላ አረጋግጠዋል። አቶ ኢሳያስ ዳኘው የተሰኙት ሌላው ተጠርጣሪም እንደዚሁ መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። አባ ሀብተ ማርያም ሀብተ ሚካኤልና ረዳታቸው አቶ አሸናፊ ታደሰን ፖሊስ ዋና ተጠርጣሪዎች ናቸው ያላቸውን የቀድሞውን የሀገር ውስጥ ደህንነት ኃላፊ አቶ ያሬድ ዘሪሁንን በማሸሽና ማስረጃ በመሸሸግ ጠርጥሬያቸዋለሁ ቢልም ሁለቱም ምንም እንደማያውቁ ጠበቃም እንደማያስፈልጋቸው ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ሁለቱን ለኅዳር 17 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥቶ ሌሎቹ ተጠርጣሪዎች ግን ነገ ከቀትር በኋላ በስምንት ሰዓት እንዲቀርቡ አዟል። ሜጀር ጀኔራል ክንፈ ዳኛው ይመሩት የነበረው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ከባድ የሙስና ወንጀል ሲፈጸምበት የነበረ ተቋም መሆኑን የፌዴራል ጠቅላይ አቃቢ ህጉ ከትናንት በስቲያ በሰጡት ጋዜጣዊ መግለጫ በዝርዝር ማቅረባቸው አይዘነጋም። መለስካቸው አማ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በኤርትራ ላይ ተጥሎ የቆየውን ማዕቀብ አነሳ። በኤርትራ መንግሥትና ባለሥልጣናት ላይ የተነጣጠረው ማዕቀብ እንዲነሳ በእንግሊዝ መንግሥት ተረቆ የቀረበውን ሐሳብ ምክር ቤቱ በዛሬው ውሳኔ በሙሉ ድምፅ አጽድቆታል። አሉላ ከበደ ዝርዝሩን ይዟል። ማዕቀቡ መነሳቱ ሳይሆን ቀድሞውንስ ለምን ተጣለ ይላል የኤርትራ መንግስት፣ የምክር ቤቱን ውሳኔ ተከትሎ ያወጣው መግለጫ። ቀድሞውንም መሆን ያልነበረበት ባለው ማዕቀብ ሳቢያ በሀገሪቱ ላይ እስካሁን ለደረሰው ጉዳትም ካሳ መከፈል አለበት ብለዋል የኤርትራ መንግስት መግለጫ። አዲስ አበባ ላይ አስተያየት የሰጡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው ማዕቀቡ ከአሁን በኋላ አያስፈልግም ነው ያሉት። ኤርትራ ለሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ የመሳሪያ ድጋፍ ትሰጣለች በሚል የተባበሩት መንግስታት ተቆጣጣሪዎች ያቀረቡትን ውንጀላ መሰረት በማድረግ ላለፉት ዘጠኝ ዓመታት አስመራ ላይ ተጥሎ የቆየው ይህ ማዕቀብ የጦር መሳሪያ ግዥን ጨምሮ የኤርትራን መንግስትና የወታደራዊ ባለስልጣናት ጉዞ እንዲሁም የማንኛውም አይነት ንብረት እንቅስቃሴ የሚገድብ ነበር። የኤርትራ መንግስት ውንጀላውን ያስተባብላል። አስር ዓመታት የጠጋውን የማዕቀቡን መነሳት ሀሳብ የመጣው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሰኔ ሰኔ ወር ሀያ ዓመታት የዘለቀው የሁለቱ መንግስታት በጥላትነት የመታየት አዝማሚያ አበቃለት ባሉበት ጊዜ ነው። The Security Council will consider in its uh, today's agenda the re draft resolution on the situation in Somalia and Eritrea. በተባበሩት መንግስታት የኢትዮጵያ አምባሳደር ታዬ አጽቀሥላሴ ናቸው። የማዕቀቡ መነሳት ወቅታዊና ተገቢ ነው ባሉበት ንግግራቸው የንዑስ አህጉሩ የፖለቲካ አየር ፍጹም ተለውጠዋልም ብለዋል። ኤርትራ ከጎረቤቷ ኢትዮጵያና ጅቡቲ ጋር የነበራት ፍጥጫ የተመላ ግንኙነት ወደ ሰላም መመለሱንና ከግንኙነት ከጅቡቲ ጋር የነበራትም ግንኙነት መሻሻሉን በመንግስታቱ ድርጅት የጸጥታው ምክር ቤት መግለጫ ይፋ አድርጓል። በኤርትራ መንግስት ላይ የጦር መሳሪያ ግዥን ጨምሮ የመንግስትና የወታደራዊ ባለስልጣናትን ጉዞ፣ የማንኛውንም አይነት ንብረት እንቅስቃሴ የሚገድበውና እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2009 አንስቶ በኤርትራ ላይ ተጥሎ የነበረው ይህ ማዕቀብ እንዲነሳ የቀረበው ሀሳብ የመንግስታቱ ድርጅት የጸጥታው ምክር ቤት ዛሬ በሙሉ ድምፅ አጽድቆታል። እናመሰግናለን። አሉላ። በዩናይትድ ስቴትስ ካሊፎርኒያ ክፍለ ግዛት ታሪክ የከፋ በሆነው ሰደድ እሳት የሞቱ ተጨማሪ ሰዎች አስክሬኖች እንደተገኙ ባለስልጣናት አስታውቀዋል። በአጠቃላይ በቃጠለው የሞቱት ሰዎች ቁጥር በአሁኑ ሰዓት አርባ ስምንት እንደ ደረሰን የተነገረው ሀያ ሰባት ሺህ ህዝብ በሚኖርባት ፓራዳይዝ ከተማ ሰደድ እሳቱ በጥቂት ቀናት ውስጥ ሰባት ሺህ ቤቶችን አውድመዋል። የእርዳታ ሰራተኞች ጠረን በማነፍነፍ በሰለጠኑ ውሾች እና በፈጣን የዘረመል መለያ አማካይነት እየታገዙ ፍለጋውንና የሰለባዎችን ማንነት የመለየት ስራ ቀጥለዋል። አሁን ያልተገኙ ከሁለት መቶ በላይ ሰዎች እንዳሉም ባለስልጣናቱ ገልጸዋል። ይህ በዚህ እንዳለ የተለያዩ የካሊፎርኒያ አካባቢዎችን ባዳረሰው ሰደድ እሳት የተጎዱ ሰለባዎች የጤናና የደህንነት ደንቦችን ችላ ብሎ ቃጠሎው ላደረሰው ጉዳት አስተዋጽኦ አድርጓል በማለት በአካባቢው የኤሌክትሪክ ኃይል ኩባንያ ፒጂኤንኢ ኮርፖሬሽን ላይ በፍርድ ቤት ክስ መመስረታቸው ታውቋል። የእስራኤል የመከላከያ ሚኒስትር አቪግዶር ሊበርማን ስራቸውን ለቀቁ። ምክንያቱ ሀገራቸው ከፍልስጤማዊው ሐማስ ቡድን ጋር የደረሰችበት ተኩስ የማቆም ስምምነት መሆኑ ተገልጿል። በግብፅ ሸምጋይነት የተደረሰውን ተኩስ የማቆም ስምምነት ሊበርማንና ሌሎችም በእስራኤል መንግሥት ውስጥ ያሉ ባለሥልጣናት ተቃውመውታል። ከዚያ ይልቅ የሚሻለው የእስራኤል ኃይሎች ጋዛ ሰርጥ ውስጥ በሐማስ ታጣቂዎች ላይ ብርቱ ጥቃት ቢፈጽሙ ይሻላል ባዮች ናቸው። የመከላከያ ሚኒስትሩ ሥራቸውን በፈቃዳቸው ሲለቁ የተደረገው ውል ለሽብርተኛ እጅ ከመስጠት ይቆጠራል ብለዋል። ከዚህ ቀደም ከዚህ ቀደም ብለው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛ ላይ የሚካሄደውን ጥቃት እንዲቆም ስላደረጉበት ውሳኔያቸው ትክክለኛነት ተሟግተዋል። ጠላቶቻችን የተኩስ አቁም ያለ ያለህ ብለው ለምነውናል፣ ምክንያቱንም ያውቁታል ብለዋል ኔታንያሁ። ሀገራቸው ከአውሮፓ ህብረት የምትወጣበትን ደንቦች የያዘውን ረቂቅ ስምምነት በካቢኔያቸው ለማጸደቅ እየሞከሩ ያሉት የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ፈተና ሳይደቀንባቸው እንዳልቀረ እየተሰማ ነው። የብሪታንያና የአውሮፓ ህብረት ተደራዳሪዎች ረጅም ጊዜ ከፈጀ ድርድር በኋላ ስምምነት ላይ ደርሰዋል። ዝርዝር ይዘቱ ግን ገና ይፋ አልተደረገም። ጠቅላይ ሚኒስትሯ ከከፍተኞቹ ሚኒስትሮቻቸው ድጋፍ ማግኘት ይኖርባቸዋል። ከዚያ በኋላ ደግሞ በሀገሪቱ ቱ ፓርላማ መጽደቅ አለበት። ይሁን እንጂ የምክር ቤቱ አባላት ከአውሮፓ ህብረት በመውጣቷ ጉዳይ ላይ በከፍተኛ ደረጃ እየተከፋፈሉ በመሆናቸው ለጠቅላይ ሚኒስትሯ ለውሉ ድጋፍ ማሰባሰብ ቀላል አይሆንላቸውም ተብሏል። የጠቅላይ ሚኒስትሯ እቅድ ብሪታንያ ከህብረቱ እንድትወጣ በሚፈልጉና በአባልነት ብትቆይ ነው የሚሻለው በሚሉም ወገኖች ነቀፋ እንደገጠመው ይታወቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ኅዳር 5 2011 ዓመተ ምሕረት ምሽት ፕሮግራም ነው በቡና የትውልድ ቦታ በመጪው የቡና ዝግጅት ላይም ውዝግብ ተነስቷል። የኢትዮጵያ ሕዝብ የሀገራችን ሕዝቦች ብሔር ብሔረሰቦች ሁሉም እየመዘኑ ያለውና እያዩ ያሉት ከኢትዮጵያ ጥቅም ክብር እና ከሚያስገኘው መልካም ዝና ጋር አያይዘው ነው እና የከፋም ሆነ የመላ ሀገራችን ተጠቃሚነት በዚህ መሃል ነው ልታይ የሚችለው። የተከበራችሁ አድማጮች በዚህ የቡና ጉዳይ ዝግጅት ላይ ዘግየት ብለን ዘገባ ይዘናል፣ አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት በሙስናና ሰብአዊ መብት ጥሰት ጠርጥሬያቸዋለሁ ያላቸውን ሰዎች በቁጥጥር ስር እያዋለ ይገኛል ይህ ጉዳይም መነጋገሪያ ሆኗል በዚህ ጉዳይ ይህንን ጉዳይ አስመልክቶ የአቋም መግለጫ ያወጣ የትግራይ ክልል መንግስት የክልሉ ህዝብና መንግስት የህግ ልዕልና እንዲሰፍን አበርትተው ይሰራሉ ብሏል እንዲሁም በሙስናና ሰብአዊ መብት ጥሰት እየታየ ያለ ሁኔታ አንድ ብሔርን መሰረት እንዳያደርግ እንታገላለን ሲል ገልጿል። በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናቶች አስተማሪ አቶ ሰይፈ ሀይሉ እየተወሰደ ያለው እርምጃ የህግ ልዕልና ከማስከበር ይልቅ ፖለቲካዊ መልክ የያዘ የትግራይን ልሂቃን ለማጥፋት ያለመ ነው ብለው እንደሚያምኑ ተናግረዋል። የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እየተወሰደ ያለው እርምጃ ብሔርን መሰረት ያደረገ ነው ብለህ ለመናገር የሚያስደፍር አይደለም ብለዋል። ሰብህድሪ የተባለ ሲቪል ማህበረሰብ በበኩሉ በጥናትና ሚዛናዊ የሆነ የህግ ተጠያቂነት መኖር አለበት ብለን እናምናለን በማለት የገለጸ ሲሆን ሆኖም ግን በአሁኑ ጊዜ በሀገሪቱ በህግ ልዕልና ስም የትግራይ ተወላጆችን የማዳከም ስራ እየተሰራ መሆኑን እንደሚገነዘብ አስታውቋል። ሙልጌታ አጽብሃ ዝርዝሩን ይዟል። በትናንትና እለት የኢትዮጵያ ብረታብረት ኢንጂነሪንግ ኮርፖሬሽን የቀድሞ ኃላፊ ሜጀር ጀኔራል ክንፈ ዳኘው በትግራይ ምዕራባዊ ዞን በቁጥጥር ስር ከዋሉ ጀምሮ ጉዳዩን መነጋገሪያ ሆኗል። የትግራይ ክልል መንግስት ትናንት አመሻሽ ላይ ባወጣው መግለጫ የትግራይ ህዝብ ለእኩልነትና ፍትህ መታገሉን በመግለጽ አሁንም ለህግ ልዕልና የክልሉ መንግስትና ህዝብ በጽናት ይሰራሉ ሲል ገልጿል። በአሁኑ ጊዜ በኢትዮጵያ እየታየ ያለውን በሙስና ፍትህ መጓደልና ሰብአዊ መብት ጥሰት የሚወሰድ እርምጃ አንዳካ አካባቢ ወይም በአንድ ብሔር ላይ በተለየ መልኩ የሚያጠቃ እንዳይሆን ምልክቶችም እንዳይታይበት እንታገላለን ብሏል። በዚህ ሀገር የነበረና እየታዩ ያሉ ደክመቶች የሁሉም አመራር የመንግስት የፓርቲም ችግር እንጂ የአንድ አካባቢ ወይም የአንድ ህዝብ ችግር አይደለም በማለት ገልጿል። አሁን የተጀመረውን የህግ ማስከበር ስራ ከማንኛውም ኃይል ተጽዕኖ ነጻ በሆነ መንገድ እንዲሄድ የክልሉ መንግስት እንደሚከታተለውም አስታውቋል። የትግራይ ህዝብ ለሚያጋጥሙት ችግሮች በጽናት ሊወጣው የክልሉ መንግስት ጥሪ አቅርቧል። ጉዳይና በመግለጫው አስመልክቶ ያነጋገርኳቸው በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ አቶ ሰይፋ ሀይሉም መግለጫው በወቅታዊ ሁኔታዎች ላይ የክልሉ መንግስት ያለውን አቋም በግልጽ ያላሳየበት ነው ብለዋል። በአቋም መግለጫ ጭብጡ ላይ መቀመጥ መቻል አለበት። ምንድን ነው የሆነው? የት ነው የሆነው? በማን ነው የሆነው? ለምን ነው የሆነው? የሚሉ ነገሮችን ሀተታ አይሰጥም። በደፈናው ምንድን ነው የሚለው የትግራይ ህዝብና የትግራይ መንግስት ለምሶኞች አጥፊዎች ከለላ ሊሆን እንደማይችል የተታገለው አላማም ለዚህ አይደለም። ይህ መርሃችን ስለሆነ እንደ መንግስት እና እንደ ክልል ለዚህ የሚያደናቀፍ ማንኛውም አይነት ትብብር አናደርግም። ስለዚህ አቋማችን ይሄ ነው ብሎ ነው የሚቋጭው። ስለዚህ ጉዳዩ የታሰሩ የተባሉ ሰዎች፣ የተያዝ የተባሉ ሰዎች ለምንድን ነው የታሰሩት? በትግራይ ክልል መንግስት ትንተና መሰረት፣ አቋም መሰረት ለምንድን ነው የታሰሩት? ማን ነው ያሰራቸው? እንዴት ነው ሂደት የነበረ? የትግራይ መንግስትስ በዛ የነበረውን ተሳትፎ ምን ይመስላል የሚለው ነገር ሰው ሲጠብቅ ነበረ። የሰብአዊ መብት ጥሰት የፈጸሙ በሙስና ወንጅል የተሳተፉ ተብለው በመጠርጠር በፖሊስ ቁጥጥር ስር እየዋሉ ያሉ ነባር አመራሮችና ሰራተኞች በሕግ የበላይነት ስም የፖለቲካ ጨዋታ እየተካሄደ መሆኑን የሚያሳይ ነው ሲሉም ተናግሯል። እየተፈጸመ ያለውንም ትግራይ ሊቅ አልባ የማድረግ ሂደት ነው በማለት ይቃወሙታል። በጣም በርከት ያሉ የትግራይ ተወላ ች ከወታደራዊ ስራ ኃላፊነታቸውን ተባረዋል። ከኢንቴሊጀንስ ተባረዋል። ከደህንነት ተባረዋል። ከሲቪሊያን ፖለቲካ ፖዚሽንስ ተባረዋል። ከሲቪል ሰርቪስ ተባረዋል። ከተወሰኑ ክልሎች ደግሞ በጅምላ በሚመስል መልኩ ብዙ የትግራይ ተወላጆች በተለያዩ ክልሎችን ተፈናቅለዋል። ይህን በሙሉ የሚያሳየው ትልቁ ስዕል የህግ የበላይነት ለማስፈን ሙስና ለመታገል ስርዓት ለመገንባት ለውጡ ሂደቱ ለማስደገፍ የሚሉ ቃላቶችን ጋጋታ ለመፍጠር ዋነኛው ይዘቱ ግን ፖለቲካው ትግል ነው። ፖለቲካው ትግል ደግሞ አንድ ብሔር ያነጣጠረ ነው። ብሔሩ፣ ግዛቱ እና መንግስቱ ለማዳከም የሚደረግ የተቀነባበረ የተደራጀ በደንብ የሚመራ በጣም ስኪልፍሉ ባሉ የሚችሉ አድቫይዘሮች ያሉበት የሚመስል የውጭም የአገር ውስጥ አድቫይዘሮች ያሉበት የሚመስል ኢትኒክ ክሊንሲ ፖለቲካል ፕሮጀክት ምዕራፍ ውስጥ ያለ ነው። ወንጀለኞች መያዝ የለባቸውም ወይ? ወንጀል የሰሩ ሰዎች ሊኖሩ ይችላሉ። መንግስት ከጠረጠረ መያዝ አይችልም? ወንጀለኛ መያዝ አለበት። ከመርህ አኳያ ከይ ነው። ግን ወንጀለኞቹ የትግራይ ልጆች ብቻ ናቸው? ድሮም፣ አሁንም ወደፊት እንደዚህ አይነት መከራከሪያ ነጥብ ከመጣ ልንግባባ እንችላለን። የፌዴራል ዋና አቃቢ ህግ አቶ ብርሃኑ ጸጋዬ በዚህ ጉዳይ ላይ አስመልክቶ ባለፈው ሰኞ በሰጡት መግለጫ በሙስናና በሰብአዊ መብት ጥሰት ላይ የተሳተፉ ተጠርጣሪዎች በህግ ስር የመዋል ስራ በተለያዩ ክልሎች ተጠናክረው እንደሚቀጥልና የክልል መንግስታትም ተጠርጣሪዎችን አሳልፈው በመስጠት አጋዥ እንደሚሆኑ መግለጻቸውን ይታወሳል። ወንጀል ሲፈጽም አልፎ አልፎ ወደ ዘር ወደ ብሄር የሚወስዱ አሳሳሰቦች ተመለከቶች አሉ። ወንጀለኛ የማንም ብሄር ተወካይ አይደለም። በተቻለ መጠን ወንጀልን እና ፖለቲካውንም መለየት ይኖርብናል። እኛ በብሄሩ ወይ ደግሞ ፖለቲካ አመለካከቱ ወይ ደግሞ በሌላ ስብእና አይደለም። በወንጀሉ ብቻ ነው ሰዎች ላይ ምርመራ ማጣራት የተደረገው። ስለዚህ ወንጀለኛ ወይ ቡድንን ወይ የሆነ ሃይማኖትን ወይ ሌላን አካል አይወክልም። እራሱን ብቻ ነው የሚወክለው እና ሁሉም የሀገራችን ህዝቦች አሁን በቁጥጥር ስር ያሏሉ ተጠርጣሪዎችን ህዝቡ ከኛ ጋር ሆኖ አጋልጦ፣ እንደዚህ አይነት ወንጀሎች በሀገራችን በቀጣይ እንዳይፈጸሙ፣ ወንጀል የፈጸሙ ደግሞ ራሳቸውን እንዲማሩበት፣ ሌላውም እነሱን አይቶ እንዲማር ማድረግ አለበት የሚል ሀሳብ ነው ያለን። ስለዚህ ይሄ ማንንም ይወክል አይደለም ማለት ነው ከማንም ብሄር ጋር ከማንም ሃይማኖት ጋር የሚወክል ነገር አይደለም። ብሄርና ሃይማኖትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም ማለት ነው። ሁላችንም ከህግ በታችን ነው። የአረና ለሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ አቶ አምደም ገብረ ስላሴ በበኩላቸው ፓርቲያቸው የህግ በላይነት እንዲሰፍን ፍላጎትና የሚታገልለት መሆኑንም ገልጿል። በአሁኑ ጊዜ እየተወሰደ ያለውን እርምጃ ብሔር እየለየ የሚፈጸም ነው ለማለትም የሚያስደፍር አይደለም ብሏል። ይሄ ጉዳይ ያው ሂደቱ አሁን የተጀመረው ወንጀለኞችን መያዝ የመንግስት ኃላፊነት ነው። ከዚህ ጎን ለጎን ደግሞ ወንጀለኞች በሰዓቱ ለፍርድ ቤት መቅረብ አለባቸው። ፍርድ ቤት ቀርበው ሳይንገላቱ ፍርዳቸው መሰጠት አለበት። ምንነት አለን እንደሚታየው በርካታ ሰዎች ከተለያዩ ብሄሮች እየታሰሩ ነው። የቁጥር መለያየት ሊኖር ይችላል፣ ግን በርካታ ብሔሮች አባላት የሆኑ ሰዎች እየታሰሩ ነው። ግን በብሔራቸው ሳይሆን በነበራቸው ስልጣንና ከስራው ቁርኝት የነበራቸው ሰዎች እየታሰሩ እንዳለ ነው የሚገለጸው። ይሄ ጉዳይ ጥቃት ነው ጥቃት አይደለም ለማለት አሁን ሆኖ መመስከር አይቻልም። ምክንያቱም ወደ ፍርድ ቤት ሂደት ሲካሄድ ማስረጃ አለ ወይ ፍርድ የሚያሰጥ ወንጀል ተገኘባቸው ወይም አልተገኛቸውም የሚለውን የፍርድ ሂደቱና የአቃቢ ሕግ ማስረጃ ከዛ ደግሞ የዳኞች ፍርድ ካየ በኋላ የሚታይ ጉዳይ ነው። ኢህአዴግ የሚመራውን መንግስት የተለመደ ፍርድ ቤት ሳይወስነው ነው በህግ ቁጥጥር ስር የዋሉ ተጠርጣሪዎች ወንጀለኞች ናቸው የሚያስብል ዘገባ በመገናኛ ብዙኃን አሁንም መቀጠሉን የሚያሳይ ነው ሲሉ በአሁን ጊዜ በአገር ውስጥ የመገናኛ ብዙኃን እያቀረቡት ያሉ ስራዎችን ተቃውመውታል። አቶ አምዶም እንደተናገሩት ሌሎች ህግን የተላለፉ በተለይ ደግሞ በሙስናና በሰብአዊ መብት ጥሰቶች የተጠረጠሩ ሊጠየቁ እንደሚገባ አንስተዋል። በኢህአዴግ ባለስልጣኖች ሙስና የሰሩ ብሔራቸው ይሁን ሌላ ግምፅ ሳያስገባ ወንጀለኛ መያዝ አለበት። ሙሰኛም መያዝ አለበት። ሰብአዊ መብት ጥሰት የፈፀመ ማንኛውም ሰው ማንኛውም ዜጋ ብሄር መሰረት አድርገህ ክልል አልተሰጠ አይገባም። እንደዛ ካልሆነ የህግ ልዕልና መምጣት አይችልም እና እንደዚህ አይነት አዝማሚያ ካለ መሆን ያለበትም ብ ብዬ የማስበው ማንኛውም በኢህአዴግ ስልጣን ሆኖ ባለስልጣን ሆኖ ሙስና ይሰራ ወንጀል የፈፀመ በእኩል ደረጃ መጠየቅ አለበት የሚል እምነት አለ። ሰብ ሕድሪ የተባለ ሲቪል ማህበረሰብ ተቋም ባወጣው መግለጫ ሰዎች በሚዛናዊ ጥናትና ማጣራት በመመስረት በህግ ሊጠየቁ ይገባል ብሎ እንደሚያምን ገልጿል። ከሲቪል ማህበረሰቡ አመራሮች አንዱ አቶ አንደ ማርያም ዮሐንስ በአሁን ጊዜ በኢትዮጵያ የህግ በላይነት የሚያከብር አካሄድ የለም ብሎ ሰብ ሕድሪ እንደሚያምንም ተናግሯል። መጀመሪያው ነው። ወንጀል ነው ወንጀል አይደለም ለማለት ማጣራት አለብን። እየሆነ ያለው ግን ሆን ተብሎ ትግራይ ህዝብን ለማጥቃት ደና ደና ነው ይፈጥራሉ ተብሎ የታሰቡትን ሰዎን ለማጥቃት የታሰበ ይመስላል። ይህንን የምንልበት ልበት ምክንያት በተለያዩ የሀገራችን ክፍል ህዝቦች ንብረታቸው እየወደመ ነው፣ ህይወታቸው በየአስፋልቱ በየመንገዱ ህይወታቸው የሚያውጡበት ሁኔታዎች እታያለ። ከቤት ንብረታቸው ወጥተው ወደ ጎረቤት ሀገር ሱዳን ሁሉ ሲሰደዱ ሰዎችን ታያለ። እና ይሄንና የመሳሰሉት ነገር ይሄ ይሄ መንግስት በዚህ ሰዓት እሱ በሚያስተዳድረው ስርዓት ውስጥ አሁን ጊዜ። ይሄ ሁሉ ነገሮችን ሲደረግ እሱን አስቁመ ወደዛ መምጣት ሲቻል ይህንን ቅድሚያ የሄደበት ምክንያት ሚዛናዊ አይደለም፣ ፖለቲካው ነው ብለን እናስባለን። ስለዚህ መቅደም ያለበት መቅደም አለበት። ወንጀለኛ ካለ ደግሞ ተጣርቶ በተጣራበት ወንጀል ይከሰስ የሚል ግን የኛ አቋም ነው። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ። ክቡራትና ክቡራን ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ካለፈው እሁድ ኅዳር ሁለት አንስቶ ሞያሌ ውስጥ በተቀሰቀሰ ግጭት እስካሁን የአራት ሰው ሕይወት መጥፋቱን የሞያሌ ሆስፒታል አስታውቋል። የሆስፒታሉ ምክትል ሥራ አስኪያጅ አቶ ሁሴን ማማ እስከ ዛሬ ሆስፒታሉ የአራት ሰዎች አስክሬን መቀበሉንና በግጭቱ ጉዳት ለደረሰባቸው ከስድሳ በላይ ሰዎች ሕክምና መስጠቱን ለአሜሪካ ድምፅ በሰጡት ቃል አረጋግጠዋል። የቦረና ዞን በበኩሉ የተከሰተው ግጭት መፍትሄ እንዲሰጠው ለሚመለከተው አካል አሳውቂያለሁ ብሏል። ገልሞ ዳዊት ተጨማሪ ያለው እስከ ዛሬ በቀጠለው የሞያሌ ግጭት የአራት ሰዎች ሕይወት ማለፉን የሞያሌ ሆስፒታል አስታውቋል። አቶ ሴማማ የሞያሌ ሆስፒታል ነርሶች ኃላፊ እንዲሁም የሆስፒታሉ ምክትል ስራ አስኪያጅ ለአሜሪካ ድምጽ ሲናገሩ የሰዎቹ ሕይወት ያለፈው ሆስፒታል ከመድረሳቸው በፊት ነው ብለዋል። ጉያ ከዲን ከነፌሰት ጉያ በእነዚህ ባሳለፍናቸው ቀናት ትላንት ለሀያ ዘጠኝ ዛሬ ደግሞ ለሰላሳ አራት በግጭቱ ጉዳት ለደረሰባቸው ሰዎች ሕክምና ሰጥተናል። ትላንት የሁለት ሰዎች አስከሬን፣ ዛሬ ደግሞ የሁለት ሰዎች አስከሬን ወደ ሆስፒታላችን መጥቷል። በአጠቃላይ በእነዚህ ሁለት ቀናት ውስጥ የአራት ሰዎች አስከሬን ወደ ሆስፒታላችን ደርሷል። በግጭቱ ስፍራ ሞተው አስከሬናቸው እዚያው የቀረ ሊኖር ይችላል። ስለዚህ የነገርኩህ ወደ ሆስፒታሉ የመጡትን ብቻ ነው። በተጨማሪም ጉዳት ከደረሰባቸው ሰዎች ትላንት ሰባት ሰዎችን ዛሬ ደግሞ አራት ሰዎችን ለሕክምና ወደ ያቤሎ ሆስፒታልና ወደ ሶዶ ሆስፒታል ልከናል። አቶ ሁሴን አክለው አሁንም ግጭቱ ባለመቆሙ ተጎጆቹ ወደ ሆስፒታል በመምጣት ላይ መሆናቸውን ይናገራሉ። የአካባቢው ሰላም በመደፍረሱ ሆስፒታሉም ለጥቃት ሊዳረግ እንደሚችል ያላቸውን ስጋት ገልጸዋል። የአሜሪካ ድምፅ ያነጋገራቸው የሞያሌ ከተማ ነዋሪዎች በግጭቱ የሞቱት ሰዎች ቁጥር ስድስት መሆኑን፣ ዛሬም ግጭቱ መቀጠሉን ይናገራሉ። ይሄ ግጭት በቀላሉ የሚቆም አይመስለኝም። አሁንም እንደቀጠለ ነው። ይኸው እየተታኮሱ ነው። በቦታው የመከላከያ ሰራዊት አለ፣ ግን ምንም እያደረጉ አይደለም። የሚጠብቁት ከተማውን ብቻ ነው። ሌላው የአሜሪካ ድምፅ ያነጋገራቸው የቀበና ቀብሌ ነዋሪ እስካሁን በደረሱ ግጭቶች በብዙ የመኖሪያ ቤቶችና በአንድ የሁለተኛ ደረጃ ትምህርት ቤት ላይ ጉዳት ደርሰዋል ብለዋል። አቶ ደንጌ ቦሩ የቦረና ዞን አስተዳዳሪ ናቸው። በዛሬው ግጭት ከሞቱት መሃል አንዱ የኦሮሚያ ፖሊስ አባል መሆኑን ያስረዳሉ። ወራሩ ልቡን ደበርቲፌሳ ቶኮ ሚሴንሲ ፖሊሲ ኦሮሚያ ጀደምኩን ዛሬ ህይወታቸው ካለፈው ሰዎች አንዱ የኦሮሚያ ፖሊስ አባል ነው። እሱም በፖሊስ ጣቢያ አካባቢ ነው በአልሞ ተኳሽ ጥይት ተመትቶ የተገደለው። አቶ ደንጌ በሞያሌ መረጋጋት እንዲመጣ የቦረና ዞን አስተዳደር ምን እያደረገ እንዳለ ተጠይቀው ቀጣዩን መልሰዋል። ዳሁን አንደ ስልት ነው መት ኬና ፊ ሚሊሻን ኬና ናኖሳ አኬገቱ ታሲሳቱም ጀራ ህብረተሰባችንና ሚሊሻችን የአካባቢያቸውን ሰላም እንዲጠብቁ እያደረግን ነው። የፌዴራል መንግሥት ጣልቃ እንዲገባም ለሚመለከተው አካል እያሳወቅን ነን። እኛ የጦርነት ሱስ የለብንም። ይህን ግጭት የሚፈልጉ ግን አሉ። እያገኘን ያለው መረጃ ደግሞ ኮንትራባንዲስቶች ጦረኛ ቀጥረው ቀጠናውን ሰላም ሊነሱ እንደሚፈልጉ ነው። ይህንንም ለመንግሥት አሳውቀናል። መንግስት ግን እስካሁን የሰጠው ምላሽ እንደሌለ አቶ ዴንጌ አክለው ተናግረዋል። አድማጮች፣ ይህን ዜና አስመልክተው ከሶማሌ ክልል ባለሥልጣናትም መልስ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። የቤንሻንጉል ክልል መንግስት ከክልሉ በመጡ ታጣቂዎች የሚፈጸመውን ጥቃት እንዲያስቆም ከተለያዩ አካባቢዎች ለአቤቱታ ወደ አዲስ አበባ የሄዱ ሴቶች ጥያቄ አቅርበዋል። ሴቶቹ ቤንሻንጉል ውስጥ ብቻ ሳይሆን በሌሎችም አካባቢዎች የሚስተዋሉ ግጭቶችን አውግዘዋል። በገዳ ስርዓት መሰረት ካገቡ በኋላ የሚሰጣቸውን ዘንግ ወይም ሲቄ በመያዝ ወደ አዲስ አበባ የሄዱት አቤቱታ አቅራቢዎች በሀገሪቱ ውስጥ በሚከሰቱ ግጭቶች ይበልጡን እየተጎዱ ያሉት ሴቶች ናቸው ብለዋል። እስክንድር ፍሬው ተከታዩን አጠናቅረዋል። ከተለያዩ የኦሮሚያ አካባቢዎች ወደ አዲስ አበባ የመጡት አቤቱታ አቅራቢ ሴቶች ቁጥራቸው አነስተኛ ይሁን እንጂ የተደገፉት ባህላዊ መሰረት የያዙት አመላካች ዘንግ መልእክታቸውን የሚያጎላ ነበር። መነሻችን የገዳ ስርዓት ለሴቶች የሚሰጠው ሚና ነው ያሉት ከምዕራብ ሸዋ የመጡት ወይዘሮ ዱሌ ሲዳ ናቸው። አሁን እንደ ኢትዮጵያ በሀገራችን ያለው ችግር ከየአቅጣጫው በሚነሳው ችግር ግንባር ቀደም ተጠቂዎች እናትና ሕጻናቶች ናቸው። በየአቅጣጫው እንደ ኢትዮጵያ ይበልጥ ደግሞ በኦሮሚያ ያለው ነገር እናቶችና ሕጻናት በኃይለኛው እየተጠቁና እየተጎዱ ነው ያሉት ከቀያቸው ተፈናቀሉ እየሞቱ ምጥ መንገድ ላይ ይዟቸው ከነምጣቸው በመሳሪያ እየተመቱ እየሞቱ ነው። ስለዚህ እኛ ደግሞ በገዳ የምንተዳደር ህብረተሰቦች ስለሆን በገዳ ስርዓት ውስጥ ሴቶች ትልቅ ድርሻ አላቸው። ያም ድርሻቸው ምንድነው? ችግር ሲፈጠር፣ ሰላም ሲጠፋ፣ ጦርነት ሲበዛ እቺ ሲቄ የምትባል ዘንግ ሴቶች ሲያገቡ ከቤተሰብ የሚሰጣቸው የሴት መብት ነው፣ እና ያቺን ይዘን ሳር ይዘን አገራችን ሰላም እንዲሆንልን በየቦታው የሚሞቱ ህብረተሰባችን ሞት ይቁም፣ የሴቶች ጥቃትና የህጻናት ሰቆቃ ያብቃ። ስለዚህ እርቅ ውረድልን፣ መንግስት ያስበን። በይበልጥ እናቶችና ህጻናትን በተመለከተ በአገሪቱ በሚደረገው ነገር ትልቁ ግንባር ቀደም ተጎጂዎች እናቶችና ህጻናቶች ናቸው። በአይናችን እያየን ነው። ከአቅም በላይ ሲሆንብን ያው እንደ ባህላችን ድምጻችንን ለማሰማት ብለን ነው የወጣ ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውና መቋጫ ያላገኘው ችግር አሳሳቢ ከሆኑ ጉዳዮች አንዱ መሆኑን አቤቱታ አቅራቢዎቹ አስታውሰዋል። ከቤንሻንጉል ጋር የተያያዘውን ሁኔታም ጠቁመዋል። ከምዕራብ ወለጋ የመጣችው ፋጬ መርጋ ፈይሳ እንዲያውም ይህ የቤንሻንጉል ጉዳይ በቂ ትኩረት አላገኘም። ባይናት ዶክተር አቢይ ዶክተር ለማላይም ቅሬታ ያለን እዚህ አዲስ አበባ ግጭት በተፈጠረ ጊዜ ከአረብ ሀገር መጦ ወደ ቤታቸው ሳይሄዱ የሀዘን ልብስ ለብሶ ነው የሄዱት እስካሁን በሌሻንጉል ይሄን ህዝብ ሲመታ ይሄ ህዝብ ሲጨርሱ ሰው ሞቷል። ተውና ደን ራሱ የጨፈጨፈ ይጠየቃል አይደለም ምንም አላሉ። ወደ ኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ቢሮ ያመሩት አቤቱት አቅራቢ ሴቶች ከተወካያቸው ጋር መወያየታቸውን ተናግረዋል። ችግሩ በአጭር ጊዜ ውስጥ መፍትሄ እንደሚያገኝ እንደተገለጸላቸውም አስረድተዋል። በጉዳዩ ላይ የኦሮሚያን ብሔራዊ ክልላዊ መንግስት ቃል አቀባይ ለማነጋገር ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወጋገዳና ድር እናመሰግናለን ቆንጂት። መቼም እነዚህ ሴቶች ያነሱት በጣም ትልቅ ጉዳይ ነው። በመላው ዓለም በአሁኑ ጊዜ እንደሚታየው በተለይ ግጭቶችን በተመለከተ ሴቶች የሚደርስባቸው ሕፃናት የሚደርስባቸው ችግር እጅግ የመረረውና ዋናውን ገፈት ቀማሽ እነሱ ናቸው ነው ትክክል ብላለው። በዓለም ዙሪያ እነት ምናልባት በሴቶችና ሕፃናት ፕሮግራም በሴቶችና ቤተሰብ ፕሮግራም ወደፊትም ተጨማሪ ማብራሪያዎችንና ዘገባዎችን ይዘን እንመለሳለን። በሳምንት ሰባት ቀን ከምትሰሙት ከዚህ ዝግጅታችን በተጨማሪ ጋቢና ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ ይተላለፍላችኋል። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አቦቻችንን ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ወደ ተከታዩ ዝግጅት እናልፋለን። የወልቃይት ጉዳይ የፌዴሬሽን ምክር ቤት በማንነት ዙሪያ እያወጣው ያለው መግለጫ እንደ ተቋም ገለልተኛ ያልሆነና ወገንተኝነት የሚታይበት ነው ሲሉ የወልቃይት ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀን ጨምሮ አንዳንድ የወልቃይት ከተማ ነዋሪዎች ገልጸዋል። የማንነት ጥያቄን ይመልሳል ተብሎ በፌዴሬሽን ምክር ቤት የተቋቋመው ገለልተኛ ኮሚቴና የወጣው መስፈርት ሆን ተብሎ በህወሓት እጅ የተዘጋጀ በመሆኑ አንቀበለውም ይላሉ አስተያየት ሰጪዎች። አስቴር ምስጋናው ዝርዝሩን ይዛለች። የወልቃይት የማንነት ጥያቄ ህጋዊ በሆነ መንገድ መጠየቅ ከጀመርን ሶስት አመት እየሞላን ነው፣ ይላሉ የማንነት አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዴ። በመሀሉ ግን ስንታሰር፣ ስንሳደድ ቆይተናል። ከአንድ አመት ከሰባት ወር በኋላ ከእስር ተፈተን ጥያቄ ማንሳት ጀመር። ግን የሚሰጥ መልስም ሆነ የሚወጡት መግለጫዎች ከዘረኝነት የጸዱ አይደሉም፣ ይላሉ ኮሎኔል ደመቀ። ወልቃይት አማራዎች ነን ብለን ህገ የማንነት ጥያቄ ጠይቀናል። እሱን አንቀጽ ጠቅሰን ህግን አስደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል። ሰኔ 4 2010 መግለጫ ሰጡ። የወልቃይት የጠገዴ ማንነት ጥያቄ ህገ መንግስትን ተከትሎ ያልተጠየቀ በክልሉ አድርጎ ይሁንታ ተሰጥቶት እስካልመጣ ድረስ ተቀባይነት የለውም የሚለው ጻፉ። የጻፉት ደብዳቤ ደግሞ ህጋዊ አይደለም፣ እራሱ በትግራይ አድርጎ አልመጣም ብለው ድጋሚ የሰጡ መግለጫ የራያ ጥያቄ ጭራሽ ወደ ፌዴሬሽን ምክር ቤትም አልመጣም የሚል መግለጫ ሰጡ። ስለ ወልቃይ ስለ ራያ ጉዳይ የሚቆረቆር ያለ አማራ ነው። ትግራይ መቆርቆር ይገባው እየተገባው ግን አማራ እየተቆረቆረ ነው የሚለው አስገቡ። ይሄ ራሱ በፌዴሬሽን ስልጣን ሆኖ መናገር የማይገባው ነገር ነው። ሰሞኑን ደግሞ ከአንድ የሀገር ውስጥ የቴሌቪዥን ጣቢያ ጋር የፌዴሬሽን አፈጉባኤዋ ወይዘሮ ኬሪያ ኢብራሂም ባደረጉት ቃለ ቃለምልልስ የወሰንና የማንነት ጥያቄዎችን ለመመለስ ገለልተኛ የሆነ ኮሚቴ ተቋቁሟል፣ መስፈርቶችም ወጥተዋል ብለዋል። ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮለኔሉ። ለመሆኑ አፈጉባኤ የሰጡት ቃለምልልስ ምንድን ነው ብዬ ወደኋላ ተመልሼ ቃለ ምልልሱን አደመጥኩት። ይዘቱም ይሄው ነው። ወደ ፌዴሬሽን ሲገባ ዝርዝር ነው የሚቀርበው በጽሁፍ ማለት አንደኛ ከጠቅላላ ህዝብ ከማንነት ጥያቄ ህዝብ አምስት ፐርሰንት ዝርዝር ፊርማ እና የት እንደሚኖሩ ማቅረብ አለበት ይላል ማለት ነው። ከዚህ ማህተምና ፊርማ መኖር አለበት ይላል። ሁለተኛው ደግሞ ያ ግለሰብ ወይም ደግሞ እንደ ቡድን ሆኖ ተወካይ ሆነው የሚመጡት ከህዝቡ ተወካይ መሆናቸውን የሚያረጋግጥ ማስረጃ ይዞ መምጣት አለባቸው ይላል። እነዚህ ይዞ ከመጡት ወደ አፈ ጉባኤ ይገባል። አፈ ጉባኤ ይህን ፕሮሰስ ያያል። ከየ በኋላ ይህንን ካሟላ ቀጥታ ወደ ቋሚ ኮሚቴ ነው የሚልከው። የህገ መንግስት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አለ። ኮሚቴው አሁን ቼክሊስት እያዘጋጀ ነው። ማን ማን ማን ይምጣ የሚለው ከክልሎች እየተነጋገርን ነው። አሁን ለምሳሌ ከደቡብ ብሔር ብሔረሰቦች ህዝቦች ከኦሮሚያ ክልልም ከዩኒቨርሲቲም እውቅና ላቸው ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮለኔሉ። የማነት ጉዳይ የሚያጣራ አዋቅረናል ሲሉ ሰምተናል። ባቀረቡት የማጣራት መመዘኛዎች ግን የሚያቅሬታ አለን። አንደኛ ታቸው ያሉት የህዝብ ኮሚቴ ነው ብለን የምናምነው የምንቀበለው የአካባቢ መስተዳደር ፌርማ ማህተም ያለበት ፍቃድ የተሰጠው ከሆነ፣ ሁለተኛ ደግሞ ከነዋሪ ህዝብ አምስት ፐርሰንት ፒቲሽን ስምዝርዝር የሰበሰበ ከሆነ የሚል አቅርበዋል። ይህንን እኛ ከፌዴሬሽን ከራሳቸው ደንብ አንጻር በአንድ ማህበረሰብ ከአምስት ሺ ፒቲሽንና ስምዝርዝር ሰብስቦ የማንነት ጥያቄ ማቅረብ ይችላል ይላለጋቸው። በዚህ መሰረት እ ሀያ ሶስት ሺ ፒቲሽን ሰብስበን በተከበሩ አቶ ጉባኤ ሁለት ሺ ስምንት ትሆናል ትክክል ነው ከሚገባ በላይ ነው ብለውናል በወቅቱ አሁን ዜና አዲስ ህግ ብሎ ስላወጡ ይህንን እኛ ተቃውማለን። ሁለተኛ ደግሞ ማህተም መተእስ አለበት የሚለው የትግራይ ህወሀት እንዴት ለኛ ማህተም ሊሰጠን ይችላል? እንዴት ሊፈርምልን ይችላል? ትክክለኛ አማራ ምን ብላ ትጠይቁ ብሎ አይደለም። ማህተምና ፌርማ ፈርሞ እውቅና ሊሰጠን እንደሚኖሩ እንኳ አልፈቀደ ከወልቃይት ተባረን። አሁን ድማቻችን እዚህ ነው ያለን። የደሮችን ራሱ ገለልተኛ ሳይሆን እንዴት ገለልተኛ አጣሪጎንቼ ለዋከር ይችላል? የሚል እኛ ረጣሪም ተቃውሞ ማለት ነው። አዲስ ኮሚቴውን አዋቅረዋል። ወልቃዊ ትግራይም አይደለም አማራም አይደለም የሚል በራሳቸው ማህተም አድርገው አዋቅረው ሁመራ በክሌን አሳፍረው አዲስ አበባ ኢትዮጵያ ሆቴል አልጋት ይዘው ሁለት ሰዓት አስራ ሁለት ሰዓት ከሁሙራ ተነስቶ ሁለት ሰዓት ተኩል ግን ፌዴሬሽን ምክር ቤት ገብቶ ጉዳይ ጨርሶ ወጥቷል። ይሄ ወይዘሮ ከሪያ በራሳቸውን እንደሚመጡ ፕሮግራም አዲዘው ቢሯቸው ከፍተው ጠበቁ። ይሄ በሕዝብ የተወከለው ኮሚቴ ደግሞ ሳምንት ሲመራጨት እያሉ ከቢሮ የለውም አሰኝተዋል። ታዲያ መስፈርቱ የነበረውን የማንነት አስመላሽ ኮሚቴ በምን መልኩ ይጎደዋል? አልኳቸው። ኮሚቴዎች በሕዝብ የተወከሉ ነን ብለው ብሎ ማህተምና የትግራይ መስተዳደር ያልፈረመበት ማህተም ያልተሰጠው ያልያዘ ከሆነ ፌዴሬሽኑ እውቅና ሰጠው ኮሚቴ ነው ብሎ ማነጋገር አይችልም ብለው እኮ ገጥሮታል። ይሄ ከሆነ ህወሀትን በሚፈልጉ አቅጣጫ እራሳቸውን ቀርጠው እየሄዱ። አቶ አበራ ዘነበ የወልቃየት ከተማ ነዋሪ ናቸው አፈ ጉባኤ። ይህንን ቃለ ምልልስ ከማድረጋቸው ከሁለት ቀን በፊት ሀያ አባላት ያሉት አዲስ ኮሚቴ ተቋቁሞ እርሳቸው የተናገሩትን መስፈርት በሙሉ አሟልተው ወደ ፌዴሬሽን ምክር ቤት ይዘው እንደገቡ መረጃ አለን እያሉ ነው። ወረቀቶች እንዴት እንደተፈረሙ ማስረጃ አለን። እነዛ ማስረጃዎች ምንድነው የሚያደርጉ? ከላይኛው ዝም ብሎ ክፍት ወረቀት ይመጣና ከላይኛ ፊርማ የሚል የሚፈርምበት አለ። ከዛ በራሪ በላይ የሚለጠፈው በኋላ ነው የሚለጠፉት ፊርማዎች ሰበሰቡና ከላይ ያለው አበል ነው ብሎ ያስፈርሟቸው ነበሮቹ። ማንም የማይችሉ ሰዎች እጃቸው የፈረሙበት ነው። እነሱ ያስፈርሞ አበል የሚለው እንደዛ አድርገው ወሰዷቸው። ዝሪዎችን ሰባስበ አንዳንድ ሰዎች ደግሞ በጥቅም የተገዙ የአካባቢ ሰዎች የነበሩ ሰዎች የተጠቀምባቸው ነው። አንተ በትክክል አይተሃል። ወረቀቱን አይተህዋል። በደንብ በደንብ በደንብ አሁን ማስረጃም አለኝ። አሁን በየቀኑ ምን ለጽፋቸዎች ነገር አሉ ሶስት አመት የሰበሰቡ አሁን በካርቶን ነው ይዙት ሄዱ። እኛ ኮሚቴ እየተሳደደ እነሱ እዛ ውስጥ እዚህ ወልቃይት ውስጥ ሆነው በጭራሽ፣ አውሮፕላን ቲኬት ተቆርጣላቸው ሊሄዱ አይችሉም በጭራሽ። ሰፈራዎች ግን ለምሳሌ ሰፈራ ልንገርሽ ሁመራ ዘጠና ፐርሰንት እነሱ ናቸው። ማይጠራ አምሳ ፐርሰንት ወይ ሽግልል አደባይ በረከት እነሱ መኖር ይችላሉ፣ ኢትዮጵያ ናቸው። እኛ እያልን ያለ ነው፣ ግን ወልቃይት ጠገዴ ተከዜ መለስ አማራ ነው። በእነዚህና ተያያዥ በሆኑ ጥያቄዎች የፌዴሬሽን አፈጉባኤን ወይዘሮ ኬሪያ ኢብራሂምን ለማነጋገር ወደ ቢሮቸው በተደጋጋሚ ብደውልም የኮሚኒኬሽን ዳይሬክተራቸውን ጨምሮ ሌሎች ረዳቶቻቸውን በስልክ ባገኛቸውም አፈጉባኤዋን ግን ማግኘት አልቻልኩም። እንዳገኘኋቸውም የእርሳቸው መልስ ይዤ የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን። ዝግጅታችን ይቀጥላል። አሁን የሚቀርበው ቅንብር ደግሞ የቡና ጉዳይ ነው። የቡና መገኛነታችን ይከበረልን በሚል የሚነሱ ጥያቄዎች ለውዝግብ ምክንያት ሊሆኑ አይገባም ሲሉ ከከፋ ዞን ተመርጠው በፓርላማ አባልነት ያገለገሉት የቀድሞ እንደራሴ ዶክተር አሸብር ወልደ ጊዮርጊስ አሳስበዋል። ጥያቄው መታየት ያለበት ከኢትዮጵያ ጥቅም አንጻር ነው ብለዋል። ይህንኑ ጥያቄ ያነሱ የከፋ ዞን ተወላጆች በከፋ ዞን ዋና ከተማ ቦንጋና በአካባቢዋም ተቃውሞ አንስተው ሰልፍ ወጥተው ነበር። መንገዶችንም ዘግተው ነበር። እስክንድር ፍሬው ተጨማሪ አለው። የከፋ ዞን የተለያዩ የተቃውሞ እንቅስቃሴዎችን ያስተናገደው ባለፈው ሳምንት ቀናት ነው። በሺዎች የሚቆጠሩ ዜጎች እንደተሳተፉበት የተገለጸው በቦንጋ ከተማ የተካሄደ ሰልፍ በሰላም ቢጠናቀቅም ያንን ተከትለው የመጡ ሌሎች ተግባራት የትራንስፖርት እንቅስቃሴ አስተጓጉለው ነበር። የጅማ ቦንጋ መንገድ ለተቃውሞ በወጡ ወጣቶች መዘጋቱና የቦንጋ ዩኒቨርስቲ ተማሪዎችና ሌሎች ተጓዦች የተጉላሉበት ሁኔታ ከሳምንቱ መገለጫዎች መካከል ይጠቀሳል። የሰልፈኞቹ ዋነኛ መፈክር ደግሞ የከፋ ዞን የቡና መገኛ መሆኑ እንዲታወቅ የሚጠይቅ ነው። ለዚህ ጥያቄያቸው አንዱ ምክንያት የፌዴራሉ ቡናና ሻይ ባለስልጣን በከፋ ዞን ዋና ከተማ ሊያካሄድ የነበረውን የቡና ቀን ወደ ሌላ ከተማ አዛውሯል የሚል መረጃ መሰራጨቱ እንደሆነ የአካባቢው ነዋሪዎች ተናግረዋል። ሰሞኑን ግን የቦንጋ ከተማና አካባቢው ወደ ሰላማዊ እንቅስቃሴ መመለሱን ነዋሪዎች አረጋግጠዋል። ይህም ሆኖ የሰሞኑ የተቃውሞ እንቅስቃሴ የቡና መገኛነትን በተመለከተ በተለያዩ የአገሪቱ አካባቢዎች መካከል የቀጠለ ውዝግብ ስለመኖሩ ፍንጭ ሰጥቶ ያለፈ ነው። የዚሁ የከፋ ዞን ተወላጅ የሆኑትና የአካባቢውን ሕዝብ በመወከል በፓርላማ ያገለገሉት ዶክተር አሸብር ወልደ ጊዮርጊስ ግን መቅደም ያለበት የኢትዮጵያ ጥቅም ነው ይላሉ። የኢትዮጵያ ሕዝብ የአገራችን ሕዝቦች ብሔር፣ ብሔረሰቦች ሁሉም እየመዘኑ ያለውና እያዩ ያሉት ከኢትዮጵያ ጥቅም ክብር እና ከሚያስገኘው መልካም ዝና ጋር አያይዘው ነው። እና የከፋም ሆነ የመላ ሀገራችን ተጠቃሚነት በዚህ መሀል ነው ልታይ የሚችለው። ስለዚህ እንደዚህ አይነት ፍጥጫ ውስጥ ሳይገባ በውይይት በመቀራረብ የኢትዮጵያን ጥቅም ባስቀደመ መንገድ መፈታት ይችላል ነው እያሉኝ ያሉት። ያለው ሁኔታም ጥያቄውም ታሪክ ጸሐፊዎች በተለያየ መንገድ የጥንቶቹም የአሁኖቹም ይጽፋሉ። ሰው እንግዲህ ይህንን የምጽፈው ካየው፣ ሪሰርች ካደረገበት ኤሪያ፣ ካነበባቸው ማጠቀሻ ጽሁፎች እየተነሳ ምንም ልናገር ምንም ልጽፍ ይችላል። ይሄ እንግዲህ የምርምርም የእይታም ውጤት ነው። ከዚያ አኳያ ይህ እያንዳንዱ መብት የተጠበቀ ዶሮ የተጻፉትም አሉ አሁን የሚጽፉትም አሉ። በዚህ ሁሉ መሀል ደግሞ እያንዳንዱ ሰው የሚያየው ኢትዮጵያን ምን ይጠቅማታል ከዚህ አኳያ ብቻና ብቻ ነው አሁን መታየት ያለበት ብዬ ነው የምናገረው። ከፋም ተጠቃሚ የሚሆነው በኢትዮጵያ ውስጥ ነው የትኛውም ብሔር ብሄረሰብ? ተጠቃሚነቱ የኢትዮጵያ ተጠቃሚነት ላይ ነው። ያን የኢትዮጵያዊነትንና ኢትዮጵያን ተጠቃሚነት ማረጋገጥ ብቻ ነው መታየት ያለበት በእኔ እምነት። ከዚህ አኳያ ከፋም የከፋም ጉዳይ በፊትም የታየው የታሪክ ተመራማሪዎች ልናገሩ ይችላሉ። እኔ እስከ ማውቀው ከ12 ዓመት በፊት ኢትዮጵያ ህዳሴ የሚልንም ምክር ቤት በዓል አካባቢ ምክር ቤት እኔም አባል ነበርኩኝ። ያን ጊዜ ውሳኔው የተላለፈው እጅግ ኢትዮጵያዊነትን በተላበሰ መልኩ የሀገርን ጥቅም ከማስከበር አኳያ ነው። አርማውም ላይ በዚያ አርማ ስርም እያንዳንዱ ትርጓሜ የተሰጠው ማለት ነው እና ከዚህ አኳያ በትዕግስት ማየት፣ መዋየት፣ መነጋገር ይቻላል። የኢትዮጵያ ፌዴራል መንግስት በከፋ ዞን ሰልፈኞች ጥያቄ ላይ ያለውን አስተያየት ለማግኘት ለአንድ ሳምንት ያደረግኩት ጥረት አልተሳካም። የሚመለከታቸውን የቡናና ሻይ የስራ ኃላፊዎች በእጅ ስልካቸው ጭምር ለማግኘት ጥረት አድርጌያለው መልሰን እንደውላለን ከሚል የጽሁፍ መልእክት በዘለለ የተገኘ ምላሽ የለም። የጅማ ዞን ባለሥልጣናትን አስተያየት ለማግኘት እንደዚሁ ለቀናት ጥረት አድርጌ ያለው እስካሁን አልተሳካም። የቡና መገኛነትን በተመለከተ የሚነሳው ጥያቄ የሚያወዛግብ ሳይሆን በውይይት የሚፈታ ነው ሲሉ የግል አስተያየታቸውን የሰነዘሩ ባለሥልጣን ግን ነበሩ። ለተቃውሞ ሰልፍ አደባባይ የወጡ የከፋ ዞን ነዋሪዎች ያንጸባረቁት ሌላ ጉዳይ ክልል የመሆን ጥያቄ ነው። አካባቢውን በመወከል በፓርላማ ባልነት ያገለገሉት ዶክተር አሸብር ወልደ ጊዮርጊስ በዚህ ላይ ያላቸውን አስተያየትም ጠይቄያለሁ። ከቡናው ይልቅ እውነቱን ለመናገር የቡናው የማያሳስብ ጉዳይ ስለሆነ የክልሉ እጅግ ያሳስበኛል። የክልሉ የከፋ ህዝብ በጣም ተበድሏል። እኔ ምክር ቤትም እያለሁ የምጮኸው ነው። የሚመደብለት በጀት በትራንስፖርት ብቻ ነው ያለቀው፣ በአበል ብቻ ነው ያለቀው። ይህ ነው የተባለ ማለት ነው። በአበል በትራንስፖርት አለቀ ሲባል መንገድ የለም ለማለት ነው። መንገድ ያለመኖሩ ውስጥ ብቻ ሳይሆን መራቁም ከቦንጋ ተነስቶ ከሜዛን ተነስቶ ለአንድ ሰዓት ስብሰባ ሀዋሳ ሲመላለሱ መቆየቱ እጅግ አካባቢውን ጎርስቷል። የሀገሪቱንም ባጀት ጎርስቷል። ህዝቡንም ጎርስቷል። የከፋ ህዝብ እጅግ እጅግ በጣም የተጎዳ ህዝብ ነው። በተለያየ መንገድ የተጎዳ ህዝብ ነው። አሁን የከፋ ህዝብ ክልል ይገባዋል እና ይገባዋል ስንል እጅግን በኃላፊነት ስሜት ነው የምንናገረው ለምን ክልል ይገባዋል ተብሎ የእኛ አንድ ሁለት ሚሊዮን ህዝብ አጋር ድርጅቶች የሚመሩ ክልሎች የገጠማቸው ፈተና ይገጥመን እንደሆን የሚል ስጋትም አለን። በኢትዮጵያ ጉዳይ ላይ ባይተዋር ሆነው ነው የከረሙት። ጠቅላይ ሚኒስትር የመሆን እድል አልነበራቸውም። ፖሊስ ቢሮ የመግባት እድል አልነበራቸውም። የክልሎቹ ገዢ ፓርቲዎች የኢህአዴግ አባል ድርጅቶች ባለመሆናቸው ለማለት ፈልግ አራቱ ትልልቆቹ ወስደውት በዚያ ደረጃ ነው የነበረው። ይህ ጥያቄም ቀድሞ ሊመለስ ይገባል። ክልሉ በሚሰጥበት ሰዓትም አብሮ ሊመለስ ይገባል። ሌላው ከፋ፣ በእኔ እምነት፣ እንደ አንድ ተወላጅ ከፋ ህብረቱ ውስጥ ሊኖር የሚችለው ምናልባት ከፋ አካባቢ ካፒታሉ እዚያው አካባቢ የሚሆን ቢሆን አሁን የኢኮኖሚ ጥያቄ ነው ያለን እንጂ ህብረቱን መጥላት አይደለም፣ አንድነቱን መጥላት አይደለም። ግን እንደዚህ እየተጎዳን የምንሄድበት መንገድ የለም። ስንዝር መሄድ አይቻልም ከዚህ በኋላ ከፋ በጣም ተጎድቷል። የኖረበትን መንገድ መጥፎ ነው። እኔ በፊትም አንስቼ ጮኋለሁ። አሁንም ቢሆን ያለበት ሁኔታ መጥፎ ነው። ክልል ይገባዋል። ክልል አይሁን አትሁን የሚባል ቢሆን የደቡብ ክልል ዋና ከተማ ወደዚህ አካባቢ ሊሆን ይገባል። ከዚህ አኳያ አስታርቆ አንድ አድርጎ መሄድ የምቻል ይመስለኛል። ኢትዮጵያ የቡና መገኛ ሀገር መሆኗ የሁሉም ዜጎች ኩራት፣ የቱሪዝም መስህብ፣ የገቢም ምንጭ መሆኑ አያከራክርም። ኢትዮጵያ ውስጥ የት የሚለው ግን እንደዚህ ሰልፍ የሚያስወጣ ቀጣይ ውይይት የሚጋብዝ ጉዳይ መሆኑ ታይቷል። ወደፊት ሰፋ ባለ ውይይት ልንመለስበት እንሞክራለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዝግጅታችን ይቀጥላል። የፖለቲካ እስረኛ ጉዳይ ከሀያ ዓመት ላላነሰ ጊዜ ከአዲስ አበባ በጸጥታ ኃይሎች ታፍና እስከ ዛሬ ደብዛዋ ያልታወቀ ሲል የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ጠራት ወይዘሪት አበራሽ በርታን ጉዳይ መንግሥት እንዲመለከትና ምላሽ እንዲሰጥ ጠይቋል። ኮሚቴው ከካናዳ ባለፈው ሰኞ ህዳር ሦስት ለጠቅላይ ሚኒስትር አብይ አህመድ ይድረስ ባለው ደብዳቤ ነው ጥያቄውን ያቀረበው። አዲሱ አበበ ዝርዝሩን ይዟል። ቀደም ሲል በመግቢያው እንደተጠቀሰው የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ በካናዳ ባለፈው ሰኞ ህዳር 3 2011 ለኢፌዴሪ ጠቅላይ ሚኒስትር ለዶክተር አብይ አህመድ በጻፈው ደብዳቤ ከ20 ዓመታት ላላነሰ ጊዜ ከአዲስ አበባ በሕወሓት መራሹ የጸጥታ ኃይሎች ታፍና መድረሻዋ እስከ ዛሬ ያልታወቀው የወይዘሪት አበራሽ በርታን ጉዳይ ምላሽ እንዲሰጥበት ነው የጠየቀው። ወይዘሪት አበራሽ ማን ነች? ያፈናተስ ማን ነው? አሁን የት እንዳለች፣ ምን ፍንጭ አለ? እነዚህንና ሌሎችንም ጥያቄዎች በማንሳት አቶ አክሊሉ ወንዳፈራውን አነጋግሬያለሁ። አቶ አክሊሉ በካናዳ የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ሊቀመንበር ናቸው። በጣም አመሰግናለሁ አቶ አዲሱ፣ እድሉ ስለተሰጠን። እኛ የተከበሩት ዶክተር አብይ አህመድ የሚሰሩትን ስራዎች ሁሉ በከፍተኛ ደረጃ እናደንቃለን። ከዛ ቀጣይ የሆነ ያልተሟላ ነገር ስላለ ያን ለእሳቸው እይታ ለማቅረብ እና ውሳኔ እንዲሰጥበት ለማድረግ ነው። አበራሽ በርታ በአስራ ዘጠኝ ስልሳዎቹ ትውልድ አባል የሆነች ሰው ነች። በኢትዮጵያ ውስጥ ከመታሰሯ በፊት የኢትዮጵያ መብራት ኃይል ሰራተኞች፣ በተለይ ኤልፓ የሚባለው ውስጥ ያገለገለች አዲስ አበባ ለረጅም ጊዜ የቆየች ወጣት ነች። የደርግን ስርዓት የሚያካሂደውን የሰብአዊ መብት ረገጣ በተመለከተ ያንን ለመቋቋም ከፍተኛ ትግል ታደርግ ነበረ። በአዲስ አበባ ውስጥ ጭፍጨፋና ረገጣ በኢሀፓ አባላት በተለይ ኢሀፓ ውስጥ ተሳትፋ ነው የምትታገል የነበረው ሲበዛ ያንን ለማምለጥ ወደ ገጠር ሂዳ በገጠር ትግሉ ውስጥ ስትተሳትፋ ለረዥም ጊዜ የቆየች ነች። ከዛ በኋላ ኢህአዴግ አዲስ አበባን ሲቆጣጠር ህወሀት አበራሽም ወደ ኢትዮጵያ ተመልሳ አዲስ አበባ ነበረች። በአዲስ አበባ ውስጥ እያለች ነው በዛ ጊዜ በህወሀት ኢህአዴግ የጸጥታ ሀይሎች በአስራ ዘጠኝ ዘጠና ሶስት በፈረንጆች አቆጣጠር ማለትም በኢትዮጵያ በአስራ ዘጠኝ ሰማኒያ አምስት አዲስ አበባ ላይ ታፍና የተወሰደች መሆኑን እናውቃለን። ከዛ ጊዜ በኋላ ለአጭር ጊዜ ሆለታ አካባቢ ታስራ እንደነበረ ይነገራል። ከዛ በኋላ ግን መዳረሻዋ ይታወቅ አልቻለም እስካሁን እና ላላፉት ሀያ አምስት አመታት ቤተሰቧም ዘመዶቿም ወዳጆቿም ሆኑ የሰብአዊ መብት ታጋዮችና አክቲቪስቶች ሁሉ የት እንደደረሰች ያልታወቀች ሴት ታጋይ ኢትዮጵያዊ አበራሽ መርታ መሆኗን ነው ሁላችን ሬኮግናይዝ የምናረገው ከዘጠና ሶስት ጀምሮ ወይም ከሰማኒያ አምስት በኢትዮጵያ ቁጣጠር ጀምሮ ታስረች ብለውኛ። ግን አቶ አክሊሉ እርስዎ በዚህ ኮሚቴ ስም ደብዳቤ ሲጽፉ ፊርማውን አኑረው ለጠቅላይ ሚኒስትሩ ደብዳቤ ሲልኩ ስለ አበራሽ እንደው በትክክል የሚያውቁት ነገር ይኖራሉ ወይ ቢባሉ ምን ይላሉ? በኢትዮጵያ ውስጥ በጣም ብዙ ሺህ ሰዎች በሰብአዊ መብት ረገጣ ይታሰራሉ፣ ይገደላሉ። ከአሁን በፊት ይሄ እያንዳንዳቸውን ሁላችንም እናውቃለን ማለት አይደለም። የተለያዩ ሰዎች ያውቋቸዋል። ሁሉም ዶክሜንት ሊሆን ነው። አበራሽ እውነተኛ ሰው ነች። የውሸት ስም አይደለም። ያልነበረች ፍጥረት አይደለችም። እንዳልኩት በአስራ ዘጠኝ ሰማንያ አምስት አዲስ አበባ እነጋይም ከተገደሉ ከአጭር ጊዜ በኋላ እነ ለማ ሀይሌ በታሰሩበት ጊዜ እስካሁን ያልተፈቱ የኢሀፓ መሪዎች በታሰሩበት ጊዜ አብራ የታፈነችና የታሰረች ስለመሆኗ እርግጠኛ ነው። እኔ በግል ማወቅ አይገባኝ። የአሰራር የኢህአደግ ህወሀት ስርዓት የጸጥታ ክፍል ነው። እነሱ ናቸው ማወቅ ያለባቸው። እነሱ ናቸው የት እንዳደረሷት ማቅረብ ያለባቸው። ይህም መረጃ እርስዎ ከየት ታገኙ? በታሰረችበት ጊዜ ጀምሮ ከቤተሰቦቿን ከድርጅቶ መሪዎችም መግለጫው ቶ ከታሰረችበት ቀን ጀምሮ እኛም ከአንድ ሁለት ሶስት አራት አምስት ጊዜ እሷ ትፈታ እያል መግለጫዎች እያወጣን ለዓለም አቀፍ ህብረተሰቡ ስናሰማ ለኢትዮጵያ መንግስትም ራሱ ደብዳቤ ስንጽፍ የቆየንበት ጉዳይ ነው። ይሄ ጠቅላይ ሚኒስትሩ አዲስ መ ዋሽንግተን ዲሲ በነበሩበት ጊዜ እኔም እዛው ስብሰባ ውስጥ ነበር። ከኢሀፓ መሪዎች የቀረበላቸው አንዱ ጥያቄ በአበራሽ በርታና መሰል የኢህአፓ አመራር እና አባላት ታፍ ነው የት እንዳሉ አልታወቀም የሚለው ነበር። እሳቸው በጊዜው የመለሱት መልስም ኑ ወደ አዲስ አበባ ተመለሱ፣ እንመካከላለን፣ እናፈላልጋለን። ይሄኛም ጉዳይ ስለሆነ ይሄ እናንተን ብቻ ሳይሆን ሁላችንም የሚመለከተ ነው የሰብአዊ መብትና ጉዳይና እኛም እናፈላልጋለን ብለው ነው ቃል የገቡት። ጠቅላይ ሚኒስትር የገቡትን ቃል ምን ምንም ጥያቄ የለውም ተግባራዊ እንደሚያደርጉ አበራሽንም በማፈላለግ እና ለእሷም ካለችበት ጉድጓድ አውጥተው ነፃነቷን እንደሚያጎናጽፉ ወይም ደግሞ እልባት እንደሚያስገኙ ለእሷም፣ ለቤተሰቧም፣ ለሁሉም፣ ለወዳጆቿም፣ ለዘመዶቿም ግልጽ እንዲሆን እንደሚያደርጉ ተስፋ አለኝ። ጠቅላይ ሚኒስትር እዚህ ወደ ዋሽንግተን በመጡ ጊዜ ጥያቄው ተነስቶ ነበር ብለውኛል በኢህአፓ አባላት እና ያኔ ታዲያ የወይዘሪት አበራሽ ጉዳይ በስም ተጠቅሳ ተነግሯል፣ ተነስቶ ነበር። የኢህአፓ አመራር አባላት የሆኑት ተብሎ በአጠቃላይ ተጠቅሷል። የተወሰኑ የአመራር አባላት ተጠቅሷል። አበራሽ በርሳ ነገር ሁሉ የሰብአዊ መብት ታጋዮች በየጊዜው እያነሱት የሚታገሉበት ጉዳይ ነው። አሁን ትልቁ ነገር ጠቅላይ ሚኒስቴሩ ለሴቶች መብትና ታላቅነት በተለይ ደግሞ የሰብአዊ መብትን መጣት በፍጹም ኢትዮጵያ ውስጥ መቆም አለበት ብለው ትልልቅ እርምጃዎች እየወሰዱ ነውና ይሄ በአንድ በኩል የተዘነጋ የሚመስለውን ክፍል እባክዎትን እዩት ነው የምንለው። በተለይ ደግሞ ትናንት፣ ከትላንት ወዳ ብዙ ብዙ በኢትዮጵያ ውስጥ የተደረጉ ከፍተኛ አሰቃቂ የሰብአዊ መብት ጥሰቶችን ይበልጥ እያጋለጡ የድብቅ እስር ቤቶችና ሰው በየቦታው እየታፈነ ያልቅበት የነበሩትን ሁኔታዎች ሁሉ እያሳወቁ ነበርና ከዛ አኳያ ያበራሽ ታዲያ፣ ቀደም ሲል እርስዎ ሲናገሩ ለጠቅላይ ሚኒስትር ይሄ ደብዳቤን በዚህ አይነት ይዘት ያለው ማለት የታፈኑና የደረሱበት ያልታወቁ ሰዎች ይፈለጉ የሚል ይዘት ያለው ሌላ ደብዳቤም ከዚህ ቀደም ጽፈናል ያሉ መሰለኝ። ጽፍ የነማ የነማን ነበር ያን ጊዜ እንደው ካስታወሱ ያስቀመጥነው ለምሳሌ በዛ ጊዜም በከፍተኛ ደረጃ እንትናል ለምሳሌ ጸጋዬ ገብረ መድህን በኢሀፓ ውስጥ የአማራ ከፍተኛ አመራር አባል የነበረ፣ ሌሎች ከነዚሁ እነ ለማ የሚባሉ አሉ። አባሆ የሚባል በዛ ጊዜ የታሰሩ እስረኛ አለ። ተስፋዬ ከበደ የሚባል አለ። እነሱን እና ሌሎችንም ኢሳክ ደብረ ጽዮንን፣ እነ ሙሉ አምባውን የመሳሰሉትን በዝርዝር አቅርበናል። እነዚህ ሁሉ የደረሱበት የማይታወቅ እስረኞች ናቸው። አዎ፣ እያንዳንዳቸውም የማይታወቅ ነው። ግማሾቹ በከፍተኛ ደረጃ የሀፕ አመራር የነበሩና በጎንደር እና በጎጃም የተያዙ ናቸው። እነ ሙሉ አምባው ለምሳሌ አዲስ አበባ የተያዘ ነው። ባለቤቱ በቅርብ ጊዜ መጽሐፍ አውጥታ ያሳተመች ነች። እነ ተስፋ የከበደ ከባህር ዳር የተያዙ አሉ። ከአርባ ምንጭ የተያዙ ሰዎች አሉ ብዙ ብዙ በጣም ሰፋ ያሉ እነ ወንዱ ሲራክ የሚባሉ እነዚህ ሁሉ በዝርዝር የቀረቡና በየጊዜው ይፈቱ የተባሉ እኛም እንዲፈቱ ማሳሰቢያ የጻፍንበት ጉዳይ። አቶ አክሊሉ እንዳፈረው በጣም አመሰግናለሁ። በነገረው ላይ ባለፈው ሰኞ ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ የሰጡትን ጋዜጣዊ መግለጫ ልብ ብለው ይሆናል፣ እንደ ሁላችን ተመልክተውት ይሆናል። እኛም በዛ ጉዳይ ላይ ዘግበናል። እሳቸው እነዚህ ታስረውና ታፈነው የደረሱበት የጠፋ ሰዎች ጉዳይ ወደፊት እንቀጥላለን ብለዋልና ምናልባት ይሄን እርሶ የጻፉበትን ደብዳቤ መነሻ አድርጌ በስም ወይዘሬት አበራሽንም ጠቅሼ ጥያቄን ወደ አቃቢ ሕጉ አደርሳለሁ። እንደው እንደዚህ ማለታቸውንም ልብ እንዲሉ ብዬ ነው ሰኞ ዕለት እና በጣም አመሰግናለሁ። እሺ ትክክል ነው። እኔም ተስፋ ነው የማደርገው በአቃቢ ሕጉም ሆነ በጠቅላይ ሚኒስትር አብይ እየወሰዱት ባለው በአጠቃላይ የለውጥ እርምጃዎች በጣም ከፍተኛ መነቃቃትና ተስፋ ነው ያለን እና በራሽንም እነ ጸጋዬንም ሆነ እነ ሙሉ አምባውን የመጨረሻ ልባት እንደሚያስገኙን ደግሞ ባለሙሉ ተስፋ ነኝ። እንደዚሁ እንደታፈኑ እንደማይቀሩና ነው ተስፋ የምናደርገው። በጣም አመሰግናለሁ ይህንን ስለዘገባችሁ አቶ አክሊሉ ወንዳፈረውን አመሰግናለሁ። በዚህ ጉዳይ ላይ የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋየን አነጋግሬ በሰጡኝ መልስ፣ በተለይ አሁን ስላነሳሃልኝ ታሳሪ ለጊዜው የማውቀው ነገር የለም። ይሁንና ባለፈው ሰኞ በሰጠሁት አጠቃላይ ጋዜጣዊ መግለጫ እንዳመለከትኩት ታስረው ወይንም ተይዘው ስለሚገኙ ነገር ግን የደረሱበት ወይም ያሉበት ስለማይታወቅ ሰዎች ጉዳይ ምርመራችንና ክትትላችን ቀጣይ መሆኑን ሊታወቅ ይገባል። ገና ያልተገኙ የተሰወሩ እስረኞች አሉ ስለምንባል ፍለጋችንና ክትትላችን ይቀጥላል ብለውኛል። እኔም ዘገባዬን በዚሁ አበቃለሁ። አዲሱን እናመሰግናለን። እኛም ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አጠራጠር ያሉ መረጃዎችን አካፍለናችሁ ጥቂትም ሙዚቃ ጋብዘናችሁ እንሰናበታለን። አንድ የዩናይትድ ስቴትስ ዶላር 28 ብር ከ05 ሳንቲም መመንዘሩን ከተለያዩ የኢንተርኔት ምንጮች ያገኘኋቸው መረጃዎች ይጠቁማሉ። በነገራችን ላይ የኢትዮጵያ ብሔራዊ ባንክ ጥቅምት 19 ያደሰው ነው ዌብሳይቱን፣ እስከ ዛሬ ድረስ አልታደሰም። ኳኳ ብሔራዊ ባንክ፣ ዘመኑ የኢንፎርሜሽን ቴክኖሎጂ ነው፣ ዌብሳይታችሁን አድሱ። አንድ ዩሮ 31 ብር ከ74 ሳንቲም ነው የተመነዘረው። በነገራችን ላይ የነዳጅ የጋዝ ዋጋ በእጅጉ እየቀነሰ ነው። ሰሞኑን ባለፈው ሰሞን ወደ ሰባ ብር በበርሜል ገብቶ ነበረ። አሁን የብሬንት ዋጋ 65 ዶላር ከ47 ሳንቲም ነው በበርሜል። የኒውዮርክ የዓለም ገበያ ዋጋ 55 ዶላር ከ69 ሳንቲም ነው። ታላቅ ቅናሽ ነው። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንባያ መሠረት ነገ ሐሙስ ሕዳር 5 2011 ዓ ም አዲስ አበባ ከፊል ደመናማ እንደምትሆን ተተንብየዋል። ከፍተኛ ሙቀቷ 23፣ ዝቅተኛው 10 ዲግሪ ሴልሽየስ ነው የሚሆነው። ወደ ኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ኢትዮሜት ዶት ጂኦቪ ጎራ ካላችሁ ከ23 የተለያዩ የኢትዮጵያ ግዛቶችና ግዛቶች ጣቢያዎች የተሰባሰቡ መረጃዎችና የሶስት ቀናት ቀጥተኛ ትንባያዎችን ታገኛላችሁ። ከኢትዮጵያ ብሔራዊ ባንክ በተለየ ሁኔታ የኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት እጅግ የነቃና ገብቶ ለማየትም ማስደሳች ነው። እናመሰግናለን። ክቡራትና ክቡራን አድማጮች ለወቅታዊ የተጨበጠ ተአማኒ የተረጋገጠ ትክክለኛና ሁሉን አቀፍ መረጃው ከቪኦኤ ጋር ይቆዩ። በፕሮዲውሰሩ ንጉሡ ታምሬ፣ በቴክኒሻኑ ጀስቲን ትዋይድ፣ በዌብና ማኅበራዊ ሚዲያ ፕሮዲውሰራችን አበባየው ገበያው እንዲሁም ባስተናገድ ናችሁ እኔ ቆንጅ ታዬ፣ እኔም ሶሎሞን አባትና በዋና አዘጋጇ ትዝታ በላቸው ስም እንሰናበታችኋለን። አብራችሁን ስላመሻችሁ እናመሰግናለን። በዚህ ሙዚቃ ልንለያችሁ ነው። መሐሙድና ሂሩት ተው ዘገየ ፍቅሬ ይላሉ። ቀጥሎ የተገኛ ዝግጅት ይቀርባል። በእኛ በኩል ሰላም ብለና ደ Slanchi se malhoven, slanchi se malhoven.